በኦሮሚያ ክልል ከፍተኛ የተቃውሞ እንቅስቃሴ በነበረበት በጉልሶ ከተማ የመማር ማስተማር ሂደቱ ተስተጓጉሎ እንዳለ እና ትምህርት ቤት የሚሄዱት ተማሪዎችም ከጠቅላላ ተማሪዎች ሀያ ከመቶ እንደማይሞሉ ስማቸው እንዳይጠቀስ የሚፈለጉት የከተማ ነዋሪ ለዶችቬሌ ተናግረዋል። በተቃውሞ ወቅት ወደ ቤተሰብ የተመለሱት በእስር ፍራቻ ወደ ትምህርት ቤት እንዳልተመለሱ እና የተመለሱትም ለፈተናው ራሳቸውን ዝግጁ ስላላደረጉ እንደማይወስዱ መላልሰው ቅሬታቸውን እያሰሙ እንደሆነ አብራ ተነሰነገነበ ። ለምሳሌ በነጁ አካባቢ የሚገኝ አባይ ኤባ የተባለ አንደኛ ደረጃ ትምህርት ቤት የሚገኙት የስምንተኛ ክፍል ተማሪዎች ትምህርት ሳንማር እንዴት አገር አቀፍ ፈተና መውሰድ እንችላለን ብለው ጥያቄ ሲያቀርቡ በአስተማሪዎች ትታችሁ መሄድ ትችላላችሁ ሲባሉ ከአንደኛ እስከ ሰባተኛ ክፍል ያሉት ተማሪዎች ጥያቄያቸውን እንደግፋለን ብለው ሰላማዊ ሰልፍ በመውጣት ትምህርት አቋርጠው ቤት ነው ያሉት። ሌሎች ትምህርት ቤቶች እንደ ማንነት ሶም ቦሳዳን እና ግዳ ማርያም የሚባሉት የዚህን ዓመት ፈተና እንደማይወስዱና ሙሉ በሙሉ ፍላጎት እንደሌላቸው እየተናገሩ ይገኛሉ። እስካሁንም ለተነሱት ጥያቄዎች መንግስት ከመስማት ውጭ መልስ እየሰጠ አይደለም። የስምንተኛ ክፍል ተማሪዎች በዚህ ፈተና ቢወድቁ በመጪው ዓመት መልሰው በመማር ከመደበኛ ተማሪዎች ጋር ሊፈተኑ ይችላሉ ካሉ በኋላ ለ10ኛና ለ12ተኛ ክፍል ተማሪዎች ግን ከዚህ የተለየ እንደሆነም ገልጸዋል። ተቃውሞ ሳይጀምር በፊት የመፈተኛ ቅጽ የ10ኛና 12ተኛ ክፍል ተማሪዎች ሞልቶ ስለነበር በዚህ ዓመት ፈተናውን ካልወሰዱ በሁሉም የትምህርት አይነቶች ምንም ነጥብ ወይም ኤፍ እንደሚያገኙ እና በሚቀጥለው ዓመት በመደበኛ ተማሪነት መፈተን እንደማይችሉ እየተነገረ እንደሆነም እኚህ የከተማ ነዋሪ አስረድተዋል። ይህ ሊያስከትል የሚችለውን ተጽዕኖም እንደሚከተለው ያብራራሉ። በረታ ኩታ ኩደ ኒፊ ኩታ ኩደ ለማ ቆርማተ ከነ ሀለ ከናን እትሴ ነታናን ወሉማ ገለ የአስረኛ ና አስራ ሁለተኛ ክፍል ተማሪዎች አሁን ባለው ሁኔታ ወደ ፈተና መግባት ማለት በምግብ ላይ አሸዋ መበተን ወይም የመሄጃ መንገድን በእሾህ መዝጋት ወይም ገመድ አንገት ላይ እንደማጥለቅ ነው። ምክንያቱም ላለፉት አምስት ወራት ተማሪዎቹ ትምህርት አልተማሩም። ጭንቅላታቸው ከወንድም ወይም ከትምህርት ጓደኛ መታሰርና መሞት ጋር ተያይዟል። መጨዋመጥ የአስረኛ ክፍል ተማሪዎች በግል የሚፈተኑ ከሆነ የማለፊያ ነጥቡ ከፍ ሊል ስለሚችል ያሰቡት ቦታ መድረስ አይችሉም ይህ ከተማሪውም አልፎ ደግሞ ያስተማሩ ቤተሰብ እና የአካባቢው ሕብረተሰብ ላይ ተጽዕኖ እንደሚኖረውም ይናገራሉ። በተወሰነ ቦታና ጊዜ የመማርና ማስተማር ሂደት መስተጓጎሉን የሚናገሩት በኦሮሚያ የትምህርት ቢሮ የትምህርት ባለሙያ አቶ ደረጀ መኮንን፣ አሁን ግን ተማሪዎች እንደተመለሱ እና የመማር ማስተማር ሂደቱም እንደቀጠለ ይገልጻሉ። ተማሪዎቹን ለመልቀቂያ ፈተና ለማዘጋጀትም ቅዳሜና እሁድን ጨምሮ መምህራን ያላቸ ያላቸውን ነፃ ጊዜ እየተጠቀሙ እንደሆነ አቶ ደረጀ ለዶቼቬሌ ተናግረዋል። ተማሪዎቹ ፈተናውን ለመፈተን በቂ ዝግጅት አላደረግንም በሚል ቅሬታ እያሰሙ መሆኑን ያረጋገጡልን አቶ ደረጀ መፍትሄ ለመፈለግ በቢሮቸው በኩል እየተደረገ ያለውን እንደሚከተለው ያብራራሉ። በቢሮችን በኩል ይህ ጉዳይ እየታየ ይገኛል። ታይቶ አለም በአንድ በኩል በተወሰነ ጊዜ ትምህርት ተቋርጦ በነበረባቸው ትምህርት ቤቶች ለምሳሌ የስምንተኛ ክፍል ተማሪዎች ፈተና በተመለከተ እንዴት ብናደርግ ይሻላል ተብሎ በቢሯችን ደረጃ እየታሰበበት ነው። ግን ገና አልተወሰነም። ወይም የሚቻል ከሆነ ችግሩ ያጋጠማቸው ቦታዎች ፈተናውን ሊራዘምላቸው የሚቻልበት መንገድ ይኖራል። ይህን በሚመለከት የሚመለከተው አካል በይፋ ሲወስን የተጎዱት ተማሪዎች ለፈተናው ሊዘጋጁ የሚችሉበት መንገድ ሊኖር እንደሚችል እኛም እናውቃለን። ይህን ጉዳይ በተመለከተ በዶችቬሌ የፌስቡክ ድረገጽ ላይ በተደረገው ውይይት አብዛኞቹ ተሳታፊዎች በተቃውሞ ምክንያት ለፈተና መዘጋጀት ያልቻሉትን የክልሉን ተማሪዎች መንግስት ልዩ ማዕቀፍ በማዘጋጀት ፈተናውን እንዲፈትኑ መደረግ ብቻል እንደሚበጅ መክረዋል። ይህ ካልሆነ ግን ጉዳዩ የሌላ ተቃውሞ ምክንያት እንዳይሆንም አሳስበዋል።